ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ጋዜጠኛና ደራሲ አበራ ለማ የአገረ ኢትዮጵያን የሬዲዮ ስርጭት የጋዜጣ ህትመት ውጤቶችንና የባለሙያዎችን የሥነ ምግባር ደረጃ መዝኖ ግለ አታያዩን ቀደም ባለው ክፍለ ዝግጅታችን አጋርቷል። በቀጣይነት ወደ ድርሰት ሕይወቱ የዘለቅ ነው። ሰሞነኛ የሆነውን የዓለማችን ምስጢራት መጽሐፉን በማንሳት ነው። አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። ሁለት ደርዘን ያክል መጽሐፍቶችን ጽፈሃል። የግጥም ስራዎቹ ባመዘነ መልኩ አሁን በቅርቡ ዓለማችን ሚስጥራት በሚል አዲስ መጽሐፍ አንባቢያን እጅ እንዲገባ ለማድረግ ችለሃል፣ ለህትመት በቅቶ። የዚህ የዓለማችን ሚስጥራት በረከትነቱ በተለይ ለአንባቢያን ምንድን ነው? የዓለማችን ሚስጥራት ምንን አካቶ የያዘ ነው? አዎ ልክ ነህ። እንግዲህ ምንድን ነው ስደትን ብንወጣ አገሪያችን ውስጥንም ቆይተንም በነበረበት ዘመን ለክርስቶስ ነው። መቼም የሥነ ጽሑፍ ነገር ታውቀዋለህ፣ ቁራኛ ነው ከአንድ ሰው ጋር በፍቅር ከወጣትነት ዘመኑ ጀምሮ ከልጅነት ዘመኑ ጀምሮ ተዋህደው ምንም ሳይደረ ሰው ተውስተአኔ ድረስ አይላቀቁም። ይብዛም ይነስም ታይዘው ይዘልቃሉ፣ በፍቅር በትንቅንቅም ባይመችም ትንቅንቅ ዋለ ልቀቀኝ አለቅህም፣ እንደ እየተባባለ ነው የሚዘለቀው እንጂ አንድ ወጥ ሁኔታ ውስጥ ስነ ጽሑፍን ማዝመት ወይ ማድረግ አይቻልም። ሲመች ብዙ ይሰራል፣ ሳይመች ይቀር ደግሞ አድባሯን ቤት ስትል ደግሞ እንዲ አንገት ደፍቶ ቀን የሚገፋበትም ጊዜ አለ እና የምችሎን ያህል አድርጌያለሁ እንግዲህ ባለፉት የሕይወት ዘመኔ ውስጥ አብዛኛውን በፈጠራ ስነ ጽሁፍ አካባቢ ጥቂቱን ደግሞ በኢ-ልብወለድ ስራዎች ረገድ ለማበርከት ሞክሬአለሁ፣ ጥረት አድርጌአለሁ። ይሄ ሰሞኑን የወጣው የዓለማችን ሚስጥራት የሚለው ለየት ይላል። አንደኛ ኢ-ልብወለድ ነው፣ ልብወለድ አይደለም። ከጌታ ኢየሱስ ክርስቶስ ልደት በፊት ጀምሮ ዓለማችን ብድን ነው ያስመዘገበችው፣ ዋና ዋና ነገር ምንድን ነው? ያለፈችው ህይወቷ እንዴት ነው? የዓለማችን እሷ የምትገለጥበት በሳይንስ፣ በቴክኖሎጂ፣ በሃይማኖት፣ በታሪክ፣ በጂኦግራፊ፣ በስነ ጽሁፍ፣ በፍልስፍና፣ በስለላ፣ በጦርነት፣ በገዢ መደብነት፣ በንጉስና ንግስታቶች ህይወት፣ በተለያዩ በሽታዎች መንስኤ የሆነበት አንድም በሽታ የሚከስተው ምንድን ነው የሚለው ምርምር ተሰርቶ የተገኘበትን የግኝት ለሱ ደግሞ ሰራ መፍትሄ የሆነው ፔንሽሊን አይነት መድኃኒቶች እንመስላል። እንደዚህ አይነት የተገኘበትን የተፈበረከበትን እና የመሳሰሉትን ነገሮች ሁሉ ለማካተት ሞክሯል። ይህ መጽሐፍ ውስጡ ወደ ሰባት መቶ ያህል ኤንትሪ ያለው ማለት የተለያዩ ጉዳዮችን አካቶ ይዟል። ሰባት መቶ አይነት በዋናነት በ ሀያ አምስት ርዕሶች ነው ወይም ምዕራፎች ነው የተቀነበበው ከዚያ ውስጥ እነዚህ ሀያ አምስቶቹ ምዕራፎች በውስጣቸው ብዙ ዝርዝር ነገሮችን ይዙ እና ወደ ሰባት መቶ አይነት ነገሮች ተነስተውበታል እዚህ ላይ መጽሐፍ ላይ ተካተዋል ምንድን ነው ጥቅሙ በተለይ በትምህርት ቤት ህይወት ውስጥ ላሉ ወጣቶች እንደ አንድ መነሻ ሬፈረንስ አድርጎ ይሄን በመጠቀም የበለጠ የምርምር ስራቸውን በቤተ መጽሐፍት ውስጥ በጎግል ላይ በመሳሰሉት ነገሮች ላይ እያሰሱ እውቀታቸውን እንዲያዳብሩ ምልከታ ያደርጋል ያጣቁማቸዋል። ሌሎች ደግሞ በእድሜያቸው ገፋ ያላሉ ለእኛ አይነት ከኛም በላይ ላሉት ብቻ ዓለም ምን ምን ሰርታለች ምን ይዛ ምን አንስታ ምን ጥላ ነው እዚህ የደረሰችው የዘለቀችው የሚለውን ነገር መለሱ ብለው ራሳቸው ነው ያውበታል። አብዛኛው ዚላላን ሳይፈለግኩት በኢትዮጵያ ምድር ላይ በሀገራችን በብዙ ሕዝባችን ዘንድ የማይታወቁ ምላቸው ጉዳዮች ነው። በብዙ የተነገረ ብዙጣ አዳዲስ የሆኑትን ሌላው ዓለም ላይ ይታወቃሉ፣ በኛ ሀገር ውስጥ ግን የማይታወቁ ናቸው የሚል ጥርጣሬ ያለኝ በሙሉ እዚህ ውስጥ ለማካተት ነው የሞከርኩት። ይዘቱ ይሄንን የሚመስለው ምናልባት ቀጥ ጊዜ በኋላ አማዞን ላይ ማወጣው ይሆናል ብዬ አስባለሁ። ምክንያቱም አሁን አውስትራሊያ እዛ ላላችሁት፣ አሜሪካ ላሉት፣ አውሮፓ ላሉት ኢትዮጵያ የታተመ መጽሐፍ እዛ ማድረስ በጣም ይከብዳል። አስቸጋሪ ነው እና ፖስቴጁም አይቻልም ላሉ ነገር አማዞን ላይ ማውጣት ነው ከዚህ ቀደም የኔን ስራዎች እንዳደረጓቸው ሁሉ ይህንንም እዛ ላይ አወጣዋለሁ እያስባል። በርካታ የስነ ግጥም መድብሎች ለህትመት በቅተዋል። አያሌ ሰዎች ዘንድም በመልካም ሁኔታ ተቀባይነት አግኝተዋል። የስነ ግጥም ህይወትስ ምን ይመስላል? ስነ ግጥም ለአበራ ለማ ምን ማለት ነው? ከጋዜጠኝነት ህይወቱ ባሻገር በዚህ ስነ ግጥም ድርሰት ህይወት ውስጥ ለየት ያለ ውስጣዊ ስሜትን በምን መልክ ነው የሚገልጠው? ተጽዕኖ አድራሽነቱስ ምን ያህል ነው የሚል አተያይ አለ። ስነ ግጥምን እንደምን ትገልጣታለህ? ስነ ግጥም እንግዲህ እንደሚታወቀው ሉዓላዊ ቋንቋ ነው። ሃይተንድ ላንግዌጅ ይክታል ፈረንጆቹ። ተራ ነገርን የምታነሳበት ጉዳይ አይደለም ግጥም። ሀያላዊ የሆነ እምቅ የሆነ ስሜት ግን ከተራ ነገሮች ወጣ ያለ ጥብቅ ነገርን የምታነሳበት ነው የሚሆነው እና እዛ ስሜት ውስጥ ጥብቅ የሆነ ነገርን አንስተህ ለማስተዳደር ስትነሳ ቋንቋ ይለያል ጭብጥ አመራረጥህ ይለያል። አትኩሮትህም ኢምፕሬሽን የምንለው ትክነትህ በዚያው ልክ ለየት ይላል እና አንዳንድ ጊዜ ወደ ፍልስፍናም ውስጥ ይወስድሃል የተነሳው ነገር። አንዳንድ ጊዜ ደግሞ በቋንቋውም የመጠበብ የመራቀቅ እንትን ውስጥም ልትገባ ትችላለ። አስነኛኘት የምንለው ነገር አለ። በአስነኛኘት ረገድም የራሴ የሆነ ይትባሃል የአስነኛኘት ስርዓት ቨርሲፊኬሽን እንዲኖርህ የምትሰጋበት ጊዜ አለ። ምክንያቱም ሌላው ሰው የሄደበትም መንገድ አይደለም የምትከተለው። ስነግጥም ስራ የራሴ የሆነ ስታይል፣ የራሴ የሆነ አገጣጠም ስልትን ትጠቀማለህ እና ታመጣለህ። በዚህ ምክንያት የከሌ ግጥሞች እንዲህ ናቸው፣ የጸጋዬ ገብረመድኅን ስራዎች እንዲህ ናቸው፣ የመንግስቱ ለማ እንዲህ ናቸው፣ የከበደ ሚካኤል እንዲህ ነው እያል ነባሮቹን ጀምረን እስካሁኑ ዘመን ያሉትን አዳዲስ ገጣሚያን ስራዎች ሁሉ የምናይበት መንገድ አለ፣ አተያይ አለ። የኔም እንግዲህ በራሴ ስታይል በራሴ መንገድ የራሴ ሆነ የተባህል አለኝ። ግጥሞቼን ያነበርኩ ወይም ደጋግሞ የተደረሱ ሰዎች ያውቁታል። ያን ዞሮ ዞሮ የግጥም ፋይዳው ምንድን ነው? አንድን በዝርው ስነጽሑፍ ብዙ ገጾች ፈይተን የምንጽፈውን ሀሳብ በጣም አጭር በሆነ ታንዛ ወይም አንጓ ማስተላለፍ መቻል፣ እምቅ አድርገን በእምቅ ቋንቋ በምርጥ ቃላቶች አማካይነት ልዩ የሆነ ሀሳብን ማስተላለፍ መቻል፣ በአጭር አገላለጽ በብዙ መስመሮች ሳይሆን በአጭር መስመሮች፣ በጥቂም መስመሮ ግጥሞች ያንን ትልቅ ሀሳብ ማስተላለፍ መቻል። ለምሳሌ ያህል ጴጥሮስ ያችን ሰዓት ብሎ ጋ የጸጋዬ የጻፈው ስራ እናስብ። ተውኔት ስራ ነው። ወደ አንድ ሶስት ሰዓት የፈጀ ተውኔት ስራ ነው። ከሱ ውስጥ ችን ቃል ጴጥሮስ ያችን ሰዓት የምትለዋን ቃል ብቻ ወስዶ በዝች ላይ አምስት መስመር ግጥም መጻፍ አስር መስመር ግጥም መጻፍ ሶስት መስመር አራት መስመር ግጥም ብቻ ጽፎ ጴጥሮስ በዛን ሰዓት የተሰማቸውን ስሜት ማሳየት መቻል ከቻለ፣ አንድ ገጣሚ ጥሩ ስራ ሰራ ማለት፣ ጥሩ ተገኘ ማለት፣ ጥሩ አየ ማለት። አሁን ሶስት ሰዓት የሚፈጀው ተውኔት ግፋቢል በሀምሳ ገጽ ቃለ ተውኔት ሰርቶ ሲሆን፣ የጸጋዬ ግን አንድ ገጣሚ ዞር ብሎ አቡነ ጴጥሮስ በጣሊያኖች እጅ ወድቀው ሊገሏቸው የመጨረሻውን ስንፋሳቸውን እንዲያወጡና አንዳንድ እነሱ የሚፈልጉትን ነገር እንዲሉላቸው ሲታገሏቸው፣ አይ ሞቴን ነው የምመርጠው ያው ደረቴ ለሀገሬ ክብርና ለሕዝቤ ፍቅር ሰጣለሁ ብሎ ያሉባት ያቸው የመጨረሻ ሞቷ የእነሱ የሞት በትር ሊያርፍባቸው በተዘጋጀና እሳቸው ደግሞ የመጨረሻውን የእኔነት የኢትዮጵያዊነት የአርበኝነት የጥንካሬያቸውን መንፈስ የገለጹበት ቃል የወጣችበትን ያችን የመጨረሻ አስተንፋስ ደቂቃ አንድ ገጣሚ አይቶ እዛ ላይ የሆነች ስንኝ ቢያሳርፍ ቢቋጭ፣ ታላቅ ነገር ሰራ ማለት ነው። እና የግጥም ፋይዳው እንዲህ ነው። ብዙ ሳታወራበት ሳጽፍበት፣ በአጭር በጥቂት መስመሮች እና ስንኞች ብቻ የምትፈልገውን መልእክት ማስተላለፍ መቻል ይሄ ነው ግጥም ማለት ብሎ ተደራሲው ይረካበል ይደሰትበታል። ከዛም አልፎ በቃሉ ይሸመድደዋል። ያ ቃል ይዘውና በቃ ስል ለምሳሌ ወደኋላ ተመለስ ስና በቅደል ላፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ አንድ አዝማሪ ብለዋለች። እንግድ ይህን ስንኝ አስቀምጠዋለች። ሁለት መስመር ነች። በ ያ አጼ ቴዎድሮስ ምን ያህል ኃያል ሰው እንደነበሩ እና ከጀግናም ጀግና እንደነበሩ በዚች ሁለት መስመር የምትፈልገው ነገር ብላለች ሴትየዋ። እንዲህ ነው የግጥም ኃያልነት የስንኛ አቆጣጠር ኃያልነት እንዲህ ጎልቶ ይታያል። ከእነዚህ የግጥም ስራዎች መካከል በቅርቡ አሁን በእጅህ ላይ ካሉት ውስጥ ለምን አንድ ሁለቱን ነቅሳ ታቀርብል ነው። ለምሳሌ ሁሉም ሰው የሚያውቃቸው ሁለት ሰዎች አሉ። ሀይሌ ፊዳና ብርሃነ መስቀል ረዳ የሚባሉ ሁለት የኢትዮጵያ ልጆች አሉ። በታሪክ ውስጥ የሚጠቀሱ በትግላቸው የሚታወሱ ሀይሌ ፊዳ የመይሶኖች መሪ የነበረ ብርሃነ መስቀል ረዳ ደግሞ የኢህአፓ መሪ ነበረ። እኒህ ሁለት ሰዎች እንደ ባላንጣ ሲታዩ ኖረው ኖረው ኖረው አንድ የጋራ ጠላት እጅ ወደቁ፣ ደርግ እጅ ወደቁ። በሚያስገርም ሁኔታ ደርግ ደግሞ በአንድ ቀን ገሎ ሁለቱንም በአንድ ጉድጓድ ውስጥ ቀበራቸው። ይሄንን እንዴት አድርጌ በግጥም እንዳየሁት ላካፍል ለአድማጮች ዌልካም ላምበሎች ይላል። በህይወት እያላችሁ ላለመዋደድ ተፋቅዳችሁ የኋላ ኋላ ኋላ በአንዲት ጉድጓድ ታድማችሁ የኋላ ኋላ ኋላ ምስጥና አፈር ላስማማችሁ የኋላ ኋላ ኋላ! ማንም ምንም ላይለያችሁ የኋላ ኋላ ኋላ ተቃቅፋችሁ የኋላ ኋላ ላሸለባችሁ ለእናንተ ታሸልባጩ እናንተ ላምበሎቼ የጋሼ ኃይሌ ፊዳ የጋሼ ፍዳ ብርሃነ ብራና መስገረዳ እነውኝ ላለው ይህን ያገረዳ ይላል። ይሄ እንግዲህ እነዚህ ሁለት ሰዎች በምን ደረጃ ከነሰራዊታቸው ከነተከታዮቻቸው እርስ በርስ ባላንጣዎች ሆኖ እንደኖሩ በዚያ ዘመን ውስጥ የነበረ ማንም የሚያስታውስ የትውልዳችን አባል የሚያስታውሰው ነው፣ እምቅ ነው። ሳይዋደዱ ወይም ሳይስማሙ ግን አፈሩ አስማማቸው፣ አቀፋቸው፣ እኩል አቀፋቸው። ምስጡ ደግሞ እንደገና እና መጨረሻ ላይ እኩል ተቃቅፈው በአንድ ጉድጓድ ውስጥ ተኙ። በቃ አሸለቡ። እንዲህ የሚል ትንታኔን ነው የሚሰጠው፣ ጭብጥን ነው የሚያስጨብጠው። ከግጥሞም ባሻገር አንዱም ብርቱነቱን የሚሰጠው በዛው በሀገራቸው ቅፍ ውስጥ ወደዷት ሀገር ሕይወታቸው የመጨረሻ እረፍታቸው እዛ መሆኑ በኢትዮጵያ ቅፍ ውስጥ ማረፋቸው መነሳቱም እንደዚሁ አንዱ የመልክቱ ብርቱ አካል ነው። አንድ ቢታከልልን ስካደ አሁን አንድ ገጠመኝን እዚህ ጋር ላንሳ። ሌላው አንድ ግጥም ለስደት ድብርት እቁብተኞች ይላል። መታሰቢያነቱ እንደ አውሮፓ አቆጣጠር ህዳር አስር ሁለት ሺ ሶስት ዓመተ ምህረት የተጻፈ ግጥም ነው። ስድስት መስመር ግጥም ነው። እንግዲህ ሁላችንም አንተን ጭምር፣ ሌሎቹም አሁን በየሀገሩ ያለው ስደተኛ ሁሉ ተገዶ ነው የሚወጣው ከሀገሩ ወዶ አይደለም። የስማይል እያደረገ የሳቀ የሚወጣ ስደተኛ የለ። በእጁ ያለውን ሁሉ አራክፎ ቤተሰቡን ጥሎ ምን ብሎ ያጎነቆለውን ተስፋውን ሁሉ አምክኖ ነው ከእጁ ወደ ስደት የሚወጣው እና ከወጣ በኋላ ሁሌም አገርህን ትናፍቃለ። ወደኋላ ተመልሰ አገርህን ትናፍቃለ። ታያታለ፣ ፊልም ትመጣለች በእውነት ትቃዣታለህ። እንደዚህ አይነት ሂደት ውስጥ የማልፍ ስደተኛ በእውነቱ አንዳች የጤና እክል ያለው ካልሆነ በስተቀር ጤነኛ ነው አንለው። ማንም ሰው ሀገሩን ይናፍ እና እኔ በጣም የሀገር ናርኮቴ አየለብኝ እና ከተሰደድኩ ከአስር ዓመት በኋላ ብድግ አልኩና አንድ ቀን አዲስ አበባ ደርሼ መጣት አለብኝ ኢትዮጵያ ሄዳለሁ አልኩ። ሂጂ ፀሐዩን ብቻ ተባርኬባት እንዲቀናብያ ይቻት ሙሉ ፀሐይን ማውቂያት ፈለገ ነገር ይሆን አልኩና ተነስቼ ወደ ሀገር ሄድኩ። ይሄ ስደቱ እንግዲህ ድብርብር ያለው ወገን ደግሞ አንዱ ተቸግረው ነካ አደረገኝ። ለምን ሀገሩ ገባ? ሀገሩ ለምን ሄደ? ሀገሩ ለምን ሄደ? አሁን ጻፍኩበት አንድ ስድስት መስመር ግጥም። አትስጋ አልኩት። እርሱ አትስጋ ይላል ከአዲስ አበባ ብመላለስ እግሬ እስኪቀጥን ብጓዝ አንተን ነጣ አወጣ እንጂ የጋሽን ቶኔን አልጋ አልይዝ። አትስጋ፣ የአንተን አባት የጡት አባት ክን መንበር ሊያስነጥቀን ነው ብለህ አገር ምድሩን አታሸብር። በዘመን ቆጣሪ ድብርትህ ከተሸጎጥክበት ስደት ጉድባ ከፍልፈልኛ ጎጆ ዝገህ ወይዬን ወይኒቱን አርፈ ጥባ ይላል። ደግሞ ብርቱ ያጸፋ ምላሽ ነው። አገር መሄድ ወንጀል አይደለም ወዳጅ። ሄደ ይልቅ የምትሰራው የምትሆነው የምትሰራው ፋይዳ ነው ቁም ነገር ተብሎ ሊለካ የሚገባው ለዶ ከሀገሩ ሲወጣ ሁለተኛ ሀገሩ እንዳይመለስ ተፈርዶበታል ማለት አይደለም። ሁኔታዎች ስርዓት ሲለወጥ ሲሻሻል ተመልሰህ ሀገር የማትገባበት ምክንያት የለም። ትገባለህ። አልገባህ የሀገር ፍቅር ስሜቱ የቤተሰብ የዘመድ አዝማዱ ሁሉ የለህም ማለት ነው። ውሸት ነው። ብራ የምትለው የሜዳው ውስጥ የለም ማለት ነው። ከጋዜጠኛና ደራሲ ያበራ ለማ ጋር ያካሄድነው ቃለምልልስ በዚሁ ያልተገታም። በቀጣዩ የመደምደሚያ ክፍለ ዝግጅታችን በቅርቡ ከዚህ ዓለም የተለየውን ድምፃዊ ጌታቸው ካሳን ዝና ካለበሱት ዘፈኖቹ አንዱ ስለ ሆነውና በራሱ ባብራ ለማ ስለ ተገጠመው አገሬን አትንኳትና ከታላቁ ባለቅኔ ሎሬት ጸጋይ ገብረ መድን ጋር ስለ ነበረው ወዳጅነትና ዜና እረፍቱን ተከትሎም ስለቋጠረለት ቋጠረለት ስንኞቹ ያነሳል በንባብም ያስደምጣል።